ችግራቸውን በመገናኛ ብዙኃን እንዲዘገብ ፈልገው ጋዜጠኞች ቢጠሩም ጋዜጠኞቹ ተደብድበው እንደተመለሱ የገለጡት ከመቶ በላይ የሚዘሉ የተፈናቃዮቹ ወኪሎች በመኢአድ ጽህፈት ቤት ተጠልለው መግለጫውን መስጠት እንደፈለጉ ተነግሯል። በዚሁ ጽህፈት ቤት በሰጡት ጋዜጣዊ መግለጫ ብዙ ወገኖች ለችጋር መጋለጣቸውን ነው የገለጹት። በየቤተ ክርስቲያኑ ወድቀው እንዳሉ በመግለጽ እኔ አቶ ይሻወል ይባላለሁ የመጣሁት ከሰበታ ዞን ወለቴ ቀበሌ 03 አጃምባ ከሚባል ቦታ ነው የመጣሁት። እስካሁን ድረስ እኛ ከተፈናቀለን አራት ወራችን ነው አራት ወራችን። ኢዳር 19 ፈርሶ ፋኑኤል የሚባል ቤተ ክርስቲያን ገብተን ተጠልልን ያለ ነው 405 አባወራ በአጠቃላይ 3015 ቤተሰብ ያፈራ ህዝብ ነው እዛ ጋር ተቀምጦ ያለው። በአራት ወራችን እስካሁን አንድም የሰጠን አንድም የመንግስት አካል መጥቶ ያየን ነገር የለም። ሚዲያውላ አስተባብለን ሚዲያው ስንጠራ ሚዲያ ተደብድቦ የተሸኘበት ሁኔታ ላይ ነው ያለው። አንድ ዜጋ አራት ወር ሙሉ ቤተ ክርስቲያን ውስጥ ተጠልሎ ሲገኝ ይሄ ህብረተሰብ ምንድን ነው ችግራቸው ምንድን ነው ብሎ እንኳን ያላካ አይደል። ህገ ወጥ ነው በሚል የፈረሰብን እኛ ህገ ወጥ ብንሆን ህገ ወጥ በሆነ አካሄድ ነበር እንዴ እኛን ማስተናገድ ያለበት መንግስት። በማታ በ9 ሰዓት ገብቶ ነው ያፈረሰብ። ህገ ወጥ ከሆንን በቀንን ማፍረስ አይቻልም እንዴ ህገ ወጥን? ከ15 አመታት በላይ የኖሩበትና ልጆች ያፈሩበት ቤት እንደፈረሰባቸው የገለጹት ሌላው ወገን ተከታዩን ብለዋል። ስሜ መሐመድ ወራቤ ይባላለሁ። ይህ ህገወጥ የሚባለው ነገር አጠቃላይ ስሙ ለእኛ የሚሰየም ነገር አይደለም። እኔ እውነቴን ነው፣ መለስ ከመምጣቱ በፊት ሰርቼ የኖርኩበት ቤት ነው። የ15 ዓመት ልጅ አለች፣ ምሳሌ ማለት ነው። አስረኛ ክፍል እንደምትማረው፣ ዛሬ ግን ትምህርቱ አንትታ ሜዳ ላይ ነው ያለችው። በቃ ለምን እንደዚህ ያህል ነገር ተደረገ? ማፍረስ ህገወጥ እኮ ሲፈርስ በግልጽ በቀን ነው የሚፈርሰው እንጂ ህገወጥ በማታ በጨለማ ሰው በተኛበት በሌሊት ላይ እኔ ተኝቼ በጣራ ላይ ኮርኒስ ገንጥሎ መግባት ማለት ሀያ ሰው በአንድ ቤት ላይ ሀያ ቤት አፍራሽ ገባ። ያለንን የምንበላው የምንጠጣውን ሁሉ ነገር ልብሳችን ሁሉ ነው፣ ራቆታችን ነው እኮ የወጣ ነው። ምንም ይዘን አልወጣንም። ተርበናል። እኛ በቃ ተቸግረናል። ልጆቻችንን የምናበላው ነገር የለንም። ከፍተኛ ችግር ውስጥ ያለነው የሚረዳን አካል የለም። ትናንትና እኛ ለአባይ ግድብ ስንት ነገር ስንት ነገር የምናደርግ ነበር ሰዎች ነን። መንግስት ስንሰራ አስፓልት ስንሰራ ነበር ለመንግስት ድጋፍ ስናደርግ ነበር ሰዎች። ዛሬ ሜዳ ላይ ወጥቀን እንደ ቆሻሻ ተጠለላ ሚያዝልን አካል የለም። የወዱ ሁኔታችን ልጆቻችን ወታቸው ያቸው የሚመስሉ ነገር ምን እናብላቸው? ማን ይርዳን? እንዴት እንሆን? የት እንሂድ? በገዛ ሀገራችን ሀገራችንና ተረለምብለ በዱ ላይ የተመታል አረብ ሀገር ተቀጥረው ባገኙት ገንዘብ የሰሩት ቤት ፈረሰብኝ እያሉት እናት ደግሞ የህዝብ ያለህ ሲሉ ተደምጧል። አገሬ ብዬ ነው የገዛሁት። ሀገሬ ብዬ ነው ጌጥ አረብ ሀገር ታዲያ ለምን አልተቀመጥኩም? ሀገሬ ቢሆን ኖሮ ሀገሬ ስላልሆነ ነው እዚህ ሀገሬ የመጣሁት አይደል? ሀገሬ ብዬ የተወለድኩበትን ብርቴ የተቀበረበት ብዬ ነው የመጣሁት ያለኝንም ላቤን ያፈሰስኩበት ነግጄ እኮ መኖር እችል ነበር፣ ተከራይቼ ግን ቦታ ነው የልጆቼን ቅርስ ብዬ ነው የገዛሁት። እንደመር ካለ ምንድን ነው ካልኩሌቱ ምንድን ነው? እኔም እንደመር ይደምረኝ። እየቀነሰኝ ነው ወይ ልጄን እየቀነሰ ነው ወይ? እኔ የዘጠነኛ ግብ እኔ ስታይን ወጣት ልመስላችሁ እችላለሁ። እኔ እዛ ድንኳን ውስጥ ከገባሁ በኋላ ግፊት ያዘኝ፣ የማላውቀው ኩላሊት ያዘኝ። እዛ ስንከባለን ሁሉም እህቶቼ የሁሉም እህቶቼ እምባ ነው ይሄ። እኔ ብቻ አይደለም። እኔ አሁንም ቢሆን የኢትዮጵያ መንግስት ካለ ካለ ካለ ጥያቄ አለው ጥያቄ ምልክት በትልቁ ካለ ይሄን ጥያቄ ይመልስልኝ። ከሌለም መንግስት የለም ከተባለም ደግሞ የኢትዮጵያ ሕዝብ አቤት እላለሁ አቤት እላለሁ እኔ አቤት ተርቤያለሁ፣ ተጠምቻለሁ። በሶስት አብያተ ክርስቲያናት ተጠልለው የሚገኙ እኒህ ቤት የፈረሰባቸው ወገኖች መንግስት አስቸኳይ እርዳታ ካላደረገላቸው ወደ ከፋ ችግር ሊጋለጡ እንደሚችሉም ተማጽነዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም